በኦሮሚያ ክልል ለተቀሰቀሱት ለእነዚሁ ሰላማዊ ሰልፎች ማብራሪያ እንዲሰጥ የተጠየቀው የኢትዮጵያ መንግስትም እንደዚሁ ለቪኦኤ ምላሽ ሰጥቷል። የመንግስት ኮሚኒኬሽንስ ጉዳዮች ሚኒስትሩ አቶ ጌታቸው ረዳ ዛሬ ማምሻውን እንደዚህ ብለዋል። ሄኖክ ስም አግዜር ነው ያነጋግራቸው። እስካሁን በአንዳንድ አካባቢ በተለይ በሁለት የኦሮሚያ ዞኖች ከአዲስ አበባ እና ፊንፊኔ ዙሪያ የተቀናጀ ፕላን ጋር በተያያዘ የተነሱ ጥያቄዎችን ምክንያት ሲያደረጉ በብዛት የአንደኛ ደረጃና የሁለተኛ ደረጃ ትምህርት ቤት ተማሪዎች ያሉባቸው ሰልፎች ተካሂደው ነበረ። በእነዚህ ሰልፎች ላርጅሊ ሰላማዊ ሆኖ የቀጠሉበት ሁኔታ ነበረ። አብዛኛው ጥያቄዎቹም ከ ግልጽነት አለመኖር ጋር ተያይዘው የተነሱን በመሆናቸው ብዙዎቹ ምላሽ መሰጠት ሲጀምር ተማሪዎቹም ወደ ትምህርት ገበታቸው የተመለሱበት ሁኔታ ነበረ። ከዛ በላይ ይሄንን ከግልጽነት ጋር በተያያዘ የተነሳን ጥያቄ አስታከው ከዚህ ጋር በፍጹም ግንኙነት የሌለው አላማ ማራመድ የሚፈልጉ ወገኖች አጋጣሚ ተጠቅመው አንዳንድ ቦታዎች ላይ ከፍተኛ ሁከት የተሞላበት እንቅስቃሴ ለማድረግ ሞክረው ነበር። ከዚህ ጋር በተያያዘ ተቋማትን ማፈራረስ፣ ከአላማቸው ጋር ብሮ የማይሄዱ ሰዎችን አታክ የማድረግ ከምንም ነገር በላይ ግን ሁከትና ብጥብጥን ማዕከል ያደረገ እንቅስቃሴ መደረግ ስለተጀመረ ከጸጥታ ኃይሎች ጋር በነበረ ትንቅንቅ የጸጥታ ኃይሎችንም ጭምር ትጥቅ ለማስፈታት በሚደረግ እጥረትም የተነሳ መንግስት በሚያውቀው እስከ አምስት ሰዎች የሞቱበት ሁኔታ ተከስቶ ነበረ። አሁን ግን ይሄ ሆኖ ብዙ አካባቢዎች ላይ የተነሱት ሌጂትሜት የሆኑ የህዝብ ጥያቄዎችንም ጭምር አድረስ ማድረግ አለብን በሚል በክልሉ መንግስት እና በገዢው ፓርቲ እንቅስቃሴዎች ከተደረጉና በበርካታ አካባቢዎችም ከህዝቡ ጋር ውይይቶች መደረግ በመጀመራቸው ምክንያት ፕሮቴስት የሚባለው በሚፈለገው ጥልቀትና ስፋት መቀጠል አለመቻሉን የተገነዘቡት ወገኖች ተቃውሞውን ኢቨን በሁከት የተሞላ የተቃውሞውን ባህሪ በመሰረቱ በመቀየር ሁለት አካባቢዎች ላይ ደንበበረት አካባቢ እና በተወሰነም ጀልዱ አካባቢ በጦር መሳሪያም ጭምር የታገዘ ወደ ለየለት የአካባቢው የስራ ኃላፊዎችን መግደል የመንግስት እና የህዝብ ተቋማትን ማፈራረስ፣ ማቃጠል፣ ሞዴል አርሶ አደሮችንም በጥይት መምታት መግደል ጭምር የታከለበት ሰፊ እንቅስቃሴ በእነዚህ አካባቢዎች ማድረግ ተጀመረ። ባለፉት ሶስት አራት ቀናት ስለዚህ የጸጥታ ኃይላችን ከአሁን በፊት በህብረተሰቡ ተሳታፊነት ወደ ህውከት ውስጥ የገቡ ወገኖችም ጭምር ውይይት መድረክ እንዲመለሱ ያደረገው ጥረት እንደተጠበቀ ሆኖ በእነዚህ አካባቢዎች ውስጥ ግን ስፋት ያለው የሰው ልጅ ህይወትን የመቅጠፍና የመንግስትና የህዝብ ተቋማትን ትልልቅ ፋብሪካዎችንም ጭምር ኢላማ ያደረገ እንቅስቃሴ መደረግ በመጀመሩ ያንን ለማስታገስ የሚያስችል እርምጃ መውሰድ አለብን ተብሎ ከዛ አንጻር እንቅስቃሴ በመደረግ ላይ ይገኛል። ስለዚህ እንግዲህ የሚሉት እነዚህ አምስት ሰዎች ምን ያህል ናቸው? የመንግስት ሰራተኞች የነበረው የተገደሉት ገበሬዎች አሁን አሁን በምንልህ ደረጃ እንዳልኩ ስፋት ባለው ትጥቅ ላይ የተመሰረተ እንቅስቃሴ ባለፉት አራት አምስት ቀናት በመደረጉ ምክንያት እስካሁን ዝርዝር መረጃው ባይኖረኝም ቢያንስ ትናንት በትናንት ዳውሎች ብቻ ከአራት በላይ ፖሊስ አባላት እጅግ አሰቃቂ በሆነ ሁኔታ በታጠቁ ጋንጎች፣ በታጠቁ አመፀኞች ህይወታቸው አልፏል። ትናንት ነው የሆነው። የት አሁ ግን ደብረት አካባቢ የተፈጠረ ነገር ነው። እንግዲህ ዝርዝሩ አካባቢዎችም እንደዚሁ የገበሬ ማሳዎችን ማቃጠል፣ ሞዴል አርሶ አደሮች ላይ ያነጣጠረ እርምጃ መውሰድ እንደዚህ ሁሉ የተሰሩ ስለሆነ አሁን ዝርዝር ቁጥር ላይ የተመሰረተ መረጃ የለኝም። ይሄ ስለ ዝርዝር ከተነጋገርን የተቃዋሚው ፓርቲ መድረክ የሰላሳ ሁለት ሰዎችን ሙሉ ስም ዝርዝር ከነ መኖሪያ አድራሻቸው ይፋ አድርጓል። የኦሮሞ ፌዴራሊስት ኮንግረስ ደግሞ ከአርባ በላይ ሰዎች ተገድለዋል ይላል። ስለዚህ ቁጥር ቁጥርን በሚመለከት ግንዛቤ ያላቸው ሰዎች ምናልባት በተግባሩ ላይ በቀጥታ ተሳትፎ የነበሩ ሰዎች ስለሆኑ ሊሆኑ ይችላል። በእኛ በኩል አሁንም ቢሆን የማረጋጋት ስራው እንደቀጠለ ነው። ማንኛውም ወገን የተጎዳውን ሰው ቁጥር በትክክል የመለየቱ ስራ ገና የሚቀር ነው የሚሆነው። አቶ ጌታቸው ረዳ የኢትዮጵያ ኮሚኒኬሽንስ ጉዳዮች ሚኒስትር ለሰጡን ማብራሪያ አመሰግናለሁ። አመሰግናለሁ።